ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሰብአዊ መብቶች ለማንኛውም ሰብአዊ ፍጡር የውልደት ስጦታ ቢሆኑም በቀላሉ በዓመፅ ተነጣቂና ተጣሺ በመሆናቸው ሕጋዊ ጥበቃና ዋስትናን በእጅጉ የሚሹ መሆኑ የአደባባይ ምስጢር ነው። በመንግስታቱ ድርጅት ተመድም ሆነ ኢትዮጵያን አክሎ በየአገራቱ ህገ መንግሥታት ውስጥ በድንጋጌ ሰፍረውና በፊርማ ጸድቀው የሚገኙትም በዚሁ አስባብ ነው። ይሁንና ድንጋጌ ግብር ላይ ካልዋለ ጥሰትና ጥፋት ያገኙታል። ባለፈው የሰሜን ኢትዮጵያ ጦርነትና አሁንም በተለያዩ ክፍለ ሀገራት ተከስተው ያለውና ከአገር ውስጥ እስከ ዓለም አቀፍ የሰብአዊ መብቶች ድርጅቶች የማሳሰቢያና ጠያቂነት የጥሪ ድምፆች እንዲስተጋቡ ግድ ብሎ አለ። የሰብአዊ መብቶች ጥበቃ ትሩፋቶቹ ለዜጎቹ የውልደት መብቶች መሆን ብቻ ሳይሆን እንደ አገር ለኢትዮጵያም ዲሞክራሲን ለማጎልበት፣ ማኅበራዊ ትስስሮሽን ለማጥበቅ፣ ምጣኔ ሀብታዊ እድገትን ለማስገኘት፣ የሕግ የበላይነትን ለማስፈንና ዓለም አቀፍ አወንታዊ የሞራል ልህቀትን ለማላበስ ግድ ይላል። ኢትዮጵያን 2015 ስንብትና 2016 አዲስ የዘመን ቀመር ለውጥን አስባብ በማድረግም በምዕራብ አውስትሬልያ ከርትን ዩኒቨርሲቲ የሰብአዊ መብቶች ትምህርት ማዕከል ገዲብ ተመራማሪና መምህር ከሆኑት ዶክተር ይርጋ ገላው ጋር ተነጋግረናል። መነሻችንን ያደረግነው ባለፈው 2015 ኢትዮጵያ ውስጥ በሰብአዊ መብቶች ረገድ የተከሰቱ ጥሰቶች ያስከተሏቸው መዘዞችና የተከወኑ የማሻሻል ጥረቶችን እንደምን ይገልጧቸዋል በሚል ነው። የዶክተር ይርጋ ምላሽ እንዲህ ነው። አመሰግናለሁ። እንግዲህ በተለይ ያለፈውን አመት ስናስታውስ አንዱ ከውስጣችን የሚቀረው ነገር በጣም ሰፊ የሆነ የሰብአዊ መብት ጥሰት የተካሄደበት ዘመን ነው። በዚህ ጊዜ የሰብአዊ መብት ጥሰቱ ምንም ባላደረጉ ንጹሀን ላይ የሚደርሰው ግድያ፣ በተለይ በጣም በሺዎች አልፎ አልፎም እስከ ሚሊዮን በላይ በሚቆጠሩ ሰዎች ህይወት ላይ የሚደርሰው መፈናቀል፣ በአጠቃላይ የሰው ልጅ ህይወት እንደ ተራ ነገር የተቆጠረበት ጊዜ ህይወት የረከሰበት ጊዜ ስለነበረ አንዱና ትልቁ የምናስታውሰው ነገር ይህንን የመሰለ የሰውን ልጅ የሚጎዳ የሰብአዊ መብት ጥሰት ነውና ይህን ጥሰት በሁለት መንገድ ልናየው እንችላለን። ባለፈው ዓመት የነበረው አንደኛው በሰብአዊነት ላይ የተፈጸሙ ወንጀሎች ወይም ደግሞ ጥፋቶች ናቸው፣ ወይም ክራይም አጌንስት ሁማኒቲ የምንለው እንደዚህ አይነት ወንጀል ወይም የሰብአዊ መብት ጥሰት ከሌሎቹ ለየት የሚያደርገው የሚፈጸሙት ግድያዎች፣ ማፈናቀሎች፣ ማሰቃየቶች በሀይል ማፈናቀልን ይጨምራል። አስገድዶ መድፈርን፣ እንደገና የዘር ልዩነት ማድረግን ከዛም አልፎ ደግሞ ሰዎች እንዲራቡ ኢኮኖሚያቸውን እንዲደቅ ማድረግን ሁሉ የሚጨምር አይነት ወንጀል ነው እና ይህ አይነቱ ወንጀል የተቀነባበረ እና መንግስት ደግሞ ኃላፊነቱን ባለመወጣት አንዳንዴ ራሱ በመፈጸም ወይም ራሱ ባይፈጽምም እንኳ ሌሎች ሲፈጽሙ ባለማስቆም የሰብአዊ መብት ጥሰት ላይ ጠንካራ እርምጃ ባለመውሰዱ ምክንያት በሰብአዊነት ላይ የሚፈጸሙ ወንጀሎች በጣም ተበራክተው የታዩበት ዘመን ነው ብሎ መናገር ይቻላል። ያለፈው ዓመት አሁን እንዳነሱት ኢትዮጵያ ውስጥ በተከሰተውት ባለፈው ዓመት የሰብአዊ መብት ጥሰቶች፣ በተለይ ተጎጂ የሆኑ ግለሰቦች ወይም በቡድናት ወይም ደግሞ የማህበረሰባት አካላት አለ ወይ? ያስ መዘዞቹ ምን አስከትለዋል? ብዙ ጊዜ በሰብአዊ መብት ተከራካሪ ወገኖች የኢኮኖሚ ነገሮች አይ እነሱም እርሷ አሁን ቅድም አንስተውታል። በተገቢ መልኩ ፖለቲካዊም ሆነ ማህበራዊ ወይም ምጣኔ ሀብታዊ መዘዞቹ ምንን አስከትለው ይገኛሉ? በአሁኑ ወቅት እንደሚታወቀው እርስ በርስ ግጭት፣ ጦርነቶች ሁሉ በዚህ ውስጥ ተዛንቀው ይገኛሉና አዎ፣ ልክ ነው። ምንድን ነው የአለፈውን ዘመን በጣም አሳሳቢ ለወደፊቱም አሁን የተቀበልነውን ዘመን አሳሳቢ እንዲሆን ያደረገው እንደዚህ አይነት የሰብአዊ መብት ጥሰት በሚፈጸምበት ጊዜ መንግስት ኃላፊነት ወስዶ ወንጀሉን ካላስቆመ ወንጀሉ ራሱ ወደ ህብረተሰብ ውስጥ እየዘለቀ ይገባና በህብረተሰብ ውስጥ ጉዳት የደረሰባቸው ሰዎች ደግሞ ከጉዳታቸው የተነሳ ራሳቸውንም ለመከላከል በመንግስት መተማመን ስለማይችሉ ወደ እርስ በርስ እልቂት የሚያደርግ ሁኔታ ውስጥ ሊያስገባ ይችላል። ስለዚህ አንዱ የምናየው ነገር በሁሉም የኢትዮጵያ ህዝቦች በአማራም በኦሮሞም በትግራይም በአፋርም በመሳሰሉት ህዝቦች ውስጥ ትልቅ የሆነ የህልውና ስጋት የወደቀበት ዘመን ነው። ምክንያቱም የአንድ መንግስት ትልቁ ኃላፊነት ሶስት ነገሮችን ማድረግ ነው። አንደኛ ህይወትን መጠበቅ ነው፣ የሰውን መብት ማክበርና ራሱ አለመግደል ወይም ደግሞ እንዲጠፋ ለማድረግ ነው። ሁለተኛው ደግሞ ሌሎች እንዳያጠፉ ሌሎች ወንጀል እንዳይፈጽሙ መከላከል ሲሆን ሶስተኛው ደግሞ ህይወት የተሻለ እንዲሆን እና ሰዎች ኑሯቸውን በሰላም እንዲኖሩ የሚያስፈልጋቸውን ግባቶች እያቀረበ አገልግሎት እያቀረበ መንከባከብ ነው ስለዚህ ራሱ ባለመፈጸም ሌሎቹም እንዳይፈጽሙ ወይም የፈጸሙትን በመቆጣጠርና በመቅጣት እንዲሁም ደግሞ እንክብካቤ በማድረግ የሰው ልጅን ወይም የዜጎቹን ህይወት የመጠበቅ ኃላፊነቱ ነው አንድን መንግስት መንግስት የሚያሰኘው እነዚህን ኃላፊነቶች በአግባቡ ነገር በሁሉም ህዝቦች ላይ ትልቅ የሆነ ስጋት ስለፈጠረ በአሁኑ ሰዓት እኔ እንደሚገባኝ፣ ከስጋት ነፃ የሆነ የኢትዮጵያ ህዝብ እንደ ህዝብ የለም። ግን ከዚሁ በተያያዘ ደግሞ በተለይም ደግሞ በአማራ ህዝብ ላይ የፖለቲካ ወንጀል ፖለቲካ ማለት የፖለቲካ አስተሳሰብ ላይ አማራን በማንነቱ እንደ ጠላት በመፈረጅ ሰፊ የሆነ ጥቃት የተፈጸመበትም ጊዜ ነው። ያም ጥቃት አሁን ደግሞ ተባብሶ ወደ ክልል ውስጥ በመግባት እንደምናየው ሰዎች ያለ ፍርድ ቤት ትዕዛዝ በመንግስት ወታደሮች በቀጥታ የሚገደሉበት፣ ያለአግባብ የሚታሰሩበት አሁን የምናየውና አሰቃቂ የሆነ ሁኔታ ውስጥ ገብተናል ማለት ነው። ስለዚህ ይሄ የወንጀሉ መበራከትና የሕይወት ዋጋቢስ መሆን ከፍተኛ ደረጃ ላይ ስለደረሰ ሰው የራሱን አማራጭ በራሱ መንገድ ራሱን ለመከላከል ወደሚችልበት ሁኔታ እየሄደና ወደ አስከፊ እልቂት የሚያደርሰው ጎዳና በሰፊው እየተከፈተ ያለበት ዘመን ላይ ነን። በተለይም ደግሞ ቅድም በጠቀስኳቸው ህዝቦች ላይ በተለይም ደግሞ በገጠሩ ህዝብ ላይ ከተፈጥሮም ጋር ተያይዞ ማዳበሪያ ባላገኘው ህዝብም ላይ ትልቅ የሆነ አደጋ የተጋረጠበት ዘመን ነውና ብዙዎች እንደሚሉት እኔም እንደምስማማበት የዘር ማጥፋትንም ሁሉ የሚጨምር ወንጀሎች በሀገራችን እየተከሰቱ ነው። ዘር ማጥፋትን የዓለም አቀፉ ህግ ሲደነግግ የኢኮኖሚ ጄኖሳይድንም በአንቀጽ ሲ ላይ የተጠቀሰው የጄኖሳይዱ ኮንቬንሽን ዲፋይን የሚያደርገው ወይም የሚበይነው አንቀጽ ላይ ህይወትን ለማስቀጠል የሚያስችሉትን የኢኮኖሚ ምንጮች ራሱ በማጥፋት ወይም ደግሞ እንዳይቀርቡ በማድረግ ሰዎች ህይወታቸው እንዳይቀጥል የሚያደርግ ሁኔታ ውስጥ ሊገቡ ይችላሉ እና እነዚህ ሁሉ የተፈጸሙበት አስከፊ ዘመን ላይ ነው የምንገኘው ብዬ ነው ማስበው። አሁን እንዳነሱት በተለይ በመንግስት በኩል የሰብአዊ መብቶች ጥሰቶችን ለመከላከል ለማስጠበቅ በየትኛውም ወገን ቢፈጸሙ ራሱን በመንግስት አካላት ያሉትንም ጨምሮ የተወሰዱ ህጋዊ የሰብአዊ መብት ጥበቃ እርምጃዎችን መውሰድ ያልተቻለበት ምክንያቶች ምንድን ናቸው ማለት ይቻላል። ብዙዎች ደጋግመ የሚያነሱት ነገር ነው። በመንግስት በኩል አንዱም ዋነኛው የመንግስት ኃላፊነት የዜጎቹን እልውና ሰብአዊ መብቶች ማስጠበቅ ነው ተብሎ ተደጋግሞ ይነገራል። አሁን እርሶም አንስተውታል። ይህን ግብር ላይ ለማዋል ሊሳ ነው የቻለው ከምን አኳያ ነው? ካልሆነስ ምንድን ነው መደረግ ያለበት? ምን አይነት የሰብአዊ መብቶች ጥበቃ እርምጃዎች ሊወሰዱ ይገባል? እስቀጣዩ አሁን ባለንበት በ2016 ላይ በምን መልክ ነው እነዚህ ነገሮች በድጋሚ እንዳይፈጸሙ ጥሰት እንዳይደርስ ለማድረግ ምን አይነት ህጋዊ እርምጃዎች ሊወሰዱ ይገባል? ከህጋዊ የሰብአዊ መብቶች ጥበቃ አያያዝ አኳያ እንደሚመስለኝ መንግስት በመጀመሪያ በተለይ አሁን ያለው መንግስት ወደ ስልጣን ላይ ሲመጣ ከፍተኛ የሆነ የህዝብ ድጋፍ ነበረው። ሰውም የእኛ መንግስት ነው፣ ህዝብን የሚያገለግል የህዝብን ህልውና የሚጠብቅ መንግስት ነው በሚል ተቀብሎት ነበረ እና ትንሽ እንደቆየ ግን የመንግስቱ አላማ ህዝብን ህልውና ሳይሆን ብልጽግናን መሰረት ያደረገ እንደሆነና ከዛ ጋር የተያያዙ ስራዎችን የሚሰራ አይነት ጅማሮ ውስጥ ሲገባ ይሄ ህዝቡን ደህንነት ሙሉ በሙሉ በሚባል ደረጃ አሁን አሁን በተለይ ጥያቄ ውስጥ ወደሚያስገባ ሁኔታ ውስጥ ገብቶም ሁሉ ዝም ያለበትና የተወበት ሁኔታ ተፈጥሯል። እና ምንድን ነው ያየነው? ለተወሰነ ጊዜ መንግስት የራሱን የሆነ የጸጥታ መዋቅር ፈጥሮ ስልጣኑን የሚጠብቁለት ወታደሮች፣ ስልጣኑን የሚጠብቅለት የኢኮኖሚ ስርዓትና የሚያገለግሉት የፓርቲ ሰዎችን ካዋቀረ በኋላ ራሱ ላዋቀረው መዋቅርና ለሰራው የብልጽግና አሰራር ብቻ የሚሰራ እንጂ ከዛ ውጭ ያለውን ድሃ ሕዝብ በተለይ የሚደርስበትን የዕለት ከዕለት ችግር እየተከታተለ ችግሩን ለመቅረፍ ሕዝቡን ለመጥቀም የሚሰራ እንዳልሆነ በተግባር እያሳየ መጥቷል ማለት ነው። እና አንዱ ምንድን ነው ያየ ነው የመንግስት ኃላፊነት ከሕዝብ ይልቅ ራሱ የፈጠረውን የግሉን መዋቅር እንደ ዋና ኃላፊነቱ ወስዶ ራሱን ብቻ ለማቆም መንግስት የሚከተለው ብልጽግና የሚለው አይዲዮሎጂ ወይም ርእዮት ወይም ስልም ህዝቡ ካለው የህልውና የብዙሃኑ ህዝብ ህልውና ጋር የተጋጨበት ሁኔታ ላይ ገባን ማለት ነው። ስለዚህ የህዝብ ህልውና አደጋ ውስጥ ገብቷል። ግን ደግሞ የጥቂቶችና የመሪዎች ብልጽግናን ደግሞ ለማሳለጥ የሚሰራ ስርዓት አለ። ያ ስርዓት የሀገሪቱን ኢኮኖሚ የሚጠቀመው ያንን ለማድረግ የሆነበት ሁኔታ ውስጥ ገብተናል። እንደዚህ አይነት ሁኔታዎች አልፎ አልፎ በተለያዩ ሀገሮች ውስጥ ያጋጥማሉ። መሪዎች የራሳቸውን ስልጣንና የራሳቸውን ህልም ብቻ ለማሳካት የብዙዎችን ሕይወት አደጋ ላይ የሚጥል ሁኔታ ውስጥ የሚገቡበት እድል ይፈጠራል። በዚህ ሁኔታ ውስጥ እንግዲህ የሰብአዊ መብት አንዱ እና ትልቁ ጥያቄ ሆኖ ይከሰታል ማለት ነው። የሰዎች በሕይወት የመቀጠል መብታቸው አደጋ ላይ በሚወድቅበት ጊዜ የመንግስት ትልቁን ኃላፊነት ካለመወጣቱ የተነሳ ይሄ የሰብአዊ መብቱ ጥያቄ በሀገሪቱ ውስጥ ካለው መንግስት ጥያቄም በላይ ዓለም አቀፋዊ ጥያቄ ወደ መሆን ይሸጋገራል። ህዝቦች የሚኖሩት ህይወትን የሚያስቀጥልላቸው መንግስታቸው ነው። መንግስታቸው የእነሱን ህይወት ጉዳይ ሳይለው በሚተወው ጊዜ ህይወታቸውን ለማስቀጠል የሚችሉበትን ሌላ መንገድ እንዲፈጡ ወይም መንግስትን በግፊት ጥያቄያቸውን ተቀብሎ መብታቸውን እንዲያከብር ለማድረግ ዓለም አቀፍ የሆኑ ሰብአዊ መብቶችን እንዲሁም ደግሞ ዓለም አቀፍ የሆኑ የህዝቦችን እንቅስቃሴና የተቃውሞ ድምፅ የማሰማት ነገር ያስፈልጋል ማለት ነው። እና አሁን የምናየው ኢትዮጵያም ውስጥ ይሄንን ነው። መንግስት በተጨባጭ ህዝብ ውስጥ ያለውን ነገር ለማስተካከል በቅንነት ተነሳስቶ ህዝብን አክብሮ የሚያነጋግር ሳይሆን ለራሱ የሚመቸውንና ጥሩ ናቸው ብሎ የሚያስቡ የሚብለጨለጩ ነገሮችን በማድረግ ከህዝቡ የተለየ ትልቅ የሆነ ራዕይን የሚያሳካ የግል ግሩፕ የሆነ ነገር መስሎ እንዲታይ የሚያደርግ ስራ ነው እየተሰራ የምናየው ና ይሄን ሂደት ሰብአዊ መብትን ይጥሳል፣ የህዝብን ህልውና ጥያቄ ውስጥ ያስገባል። በተለይ ከፍተኛ የሆነ የድርቅ ረሃብ እንዲከሰት ይችላል ተብሎ እየተሰጋ ባለበት ሰዓት አለም አቀፋዊ ህብረተሰቡን ሁሉ አስተባብሮ ለህዝብ እርዳታ እንዲቀርብ ህዝቡ ወደ ተሻለ ልማት እንዲገባ ጥረት መደረግ ሲገባው የምናየው የመንግስት ስራ ግን ይሄንን በሚከተል ባለመሆኑ ለህዝቡ ህይወት ወይም ለህዝቡ ህልውና ዋጋ ያልሰጠ ለጥቂት ሰዎች ብልጽግና ወይም ለጥቂቶች ሀብትና ኑሮ ብቻ ትኩረት ሰጥቶ የሚንቀሳቀስ እንደሆነ እያየን መጥተናል ማለት ነው። በተግባር ከዶክተር ይርጋ ገላው ጋር ያካሄድነው ቃለምልልስ በዚሁ አላበቃም። በቀጣዩና የማጠቃለያ ክፍላችን ከሌሎች ሀገራት የሰብአዊ መብቶች ጥበቃ ተሞክሮች ምን መማር ይቻላል፣ የሀገር ውስጥና የዓለም አቀፍ ሰብአዊ ድርጅቶች ተጽዕኖዎች ደረጃና ፋይዳዎች፣ የሰብአዊ ድርጅቶችን ሚዛናዊነት፣ ዝንቅ ፖለቲካዊና ሰብአዊ አጀንዳዎች አሉታዊ ገጽታዎችን አንስተው ያስረዳሉ።